የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ የጠራ ስብሰባ ያለ ስምምነት ተጠናቀቀ። ሁኔታውን ያላገናዘቡ ወቀሳዎች ያሏቸው መታረም እንዳለባቸው የኢትዮጵያ ውጭ ጉዳይ ሚኒስትር አሳሰቡ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በበኩላቸው በትግራይ የሰብዓዊ መብቶች እየተጣሱ ነው ይላሉ። መለስካቸው አመሃ ዝርዝሩን ይዟል። ትናንት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ በትግራይ ክልል በተከሰተው ቀውስ ላይ ለመነጋገር ጠርቶት የነበረው ስብሰባ አለ ስምምነት መጠናቀቁን ዲፕሎማቶችን በመጥቀስ የፈረንሳይ ዜና ወኪል አስታወቀ። እንደ ዘገባው አባባል በምክር ቤቱ ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይና እንዲሁም ቋሚ የምክር ቤቱ አባል ያልሆነችው ህንድ የቀረበው የመነጋገር ሐሳብ፣ የኢትዮጵያ የውስጥ ጉዳይ ነው ሲሉ ተቃውሟቸውን በመግለጻቸው ነው። ይህን ተከትሎ ይመስላል ዛሬ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት የአስራ አምስት ሀገሮች አምባሳደሮች ባደረጉት ገለጻ በትግራይ ክልል ለሶስት ነጥብ አምስት ሚሊዮን ዜጎች እርዳታ እየደረሰ መሆኑንና ከዚህም ሰባ በመቶ የሚሆነውን እርዳታ የሚያቀርበው የኢትዮጵያ መንግስት መሆኑን አስረድተዋል። ከውጭ የሰብአዊ እርዳታ ድርጅቶችና ሀገራት በኩል የሚጠበቀው በጊዜ እንዳልደረሰና ቀደም ብሎ እርዳታውን ለማድረስ ሲጠየቁ የነበሩ ጥያቄዎች ሁሉ ግን ምላሽ እንዳገኙ አስታውሰው መንግሥት ለዜጎቹ አርባ ቢሊዮን ብር እስካሁን ወጪ እንዳደረገ ይህም ቁርጠኝነቱን እንደሚመሰክር ሚኒስትሩ ለአምባሳደሮቹ ገልጸዋል። የውጭ ጉዳይ ሚኒስቴር ባሰራቸው መግለጫ እንዳመለከተው ከሰብአዊ እርዳታ ባሻገር የሰብአዊ መብቶች ጥሰቶችን ለማጣራት እስከዛሬ የተሰሩትንና ወደፊትም የሚጠበቀውን በማብራራት በዚህ ረገድ ከዓለም አቀፉ ማህበረሰብ ጋር አብሮ ለመስራት መንግስት ቁርጠኛ መሆኑን ደመቀ መኮንን ለአምባሳደሮች አብራርተዋል። በመጨረሻም ከዚህ ውጭ በመንግስት ላይ ሀቅን መሰረት ያላደረጉና እስካሁን የታየውን ከፍተኛ መርጠ ያላገናዘቡ ወቀሳዎች መታረም እንዳለባቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስገንዝበዋል። እንደ መግለጫው ከሆነ የሀገሪቱን ሉዓላዊነት በመጠበቅ የችግሩን መነሻና እየተደረገ ያለውን ጥረት በመገንዘብ ድጋፍ እየሰጡ የሚገኙ ሀገሮችንም እንዳመሰገኑ ታውቋል። በሌላ በኩል ከጄኔቭ ስዊትዘርላንድ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በበኩላቸው ዛሬም በትግራይ ክልል ከባድ የሰብአዊ መብቶች ጥሰት እየተፈጸመ እንደሚገኝ የሚያመለክቱ ታማኝ ዘገባዎች ይደርሱኛል ብለዋል። ደረሱኝ የሚሏቸውን ዘገባዎች በመጥቀስ በትግራይ በሁሉም ወገኖች የወሲብ ጥቃቶች፣ የዘፈቀደ ግድያዎችና የህዝብና የግል ንብረቶች ይዘረፋሉ ይላሉ ባሽሌት። ኮሚሽነሯ በመጨረሻ ግን የኢትዮጵያ መንግስት ተጠያቂነትንና የሰብአዊ እርዳታን ተደራሽነት ለማሳደግ ለሰብአዊ ተዋናያን የወሰደውን አዎንታዊ እርምጃ አመስግነዋል። ትናንት ከስምምነት ላይ ሳይደረስ በተበተነው የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ላይ አገራቸውን ወክለው የተናገሩት አምባሳደር ሊንዳ ቶማስ ግሪንፊልድ የሚከተለውን ብለው ነበረ። ዩናይትድ ስቴትስ ኢዝ አላርምድ ባይ ዘ ሁማኒታሪያን ኤንድ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ዩናይትድ ስቴትስ በኢትዮጵያ ውስጥ አሁን በሚታየው የሰብአዊ ሁኔታዎችና የሰብአዊ መብቶች አያያዝ ስጋት አላት። በአሁኑ ጊዜ በኢትዮጵያ የሚሆነው ነገር ዛሬም ሆነ ወደፊት በሺዎች የሚቆጠሩ ንጹሐን ሰዎች የሚኖረው አንድምታ አውዳሚ ነው። ለአካባቢው ሰላምና ደህንነትም ቀጥተኛ ስጋትን የደቀነ ነው። በአስቸኳይ ልንፈታው ይገባል። ወደፊትም ጭካኔ የተሞሉ ድርጊቶችን ማስቆምና የሰዎችን ስቃይ መግታት በኢትዮጵያ መንግስት ትከሻ ላይ የሚወድቅ ኃላፊነት ነው። በትግራይ የሚካሄደውን ውጊያ በአስቸኳይ እንዲቆም የኢትዮጵያን መንግስት እናሳስባለን። ያን ለማድረግ ደግሞ የኤርትራ ኃይሎችንና የአማራ ክልል ኃይሎችን ከትግራይ ማስወጣት አይነተኛ እርምጃዎች ናቸው። በአንድ ላይ ለሰላማዊ መፍትሄ እንዲሰሩም እንገፋለን። በተለይ ይህን ጥያቄ በተመለከተ ባለፈው ሳምንት ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ቪኦኤ ጥያቄ ያቀርቡላቸዋል። የሚከተለው መልስ ነበር የሰጡት። ኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ፣ የዚህ ወረዳ፣ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው በግለጋችን ለብደን ማመልክት ነዋል እኛ እዛ ሀገር ገብተን አንዱ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው። ይሄ ከሞራልም አንጻር፣ ዓለም አቀፍ ህግን ከማክበርም አንጻር፣ ሉዓላዊነትን ለማክበር ከወጡት ህጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁን ቢሆን አያስኬድም። በዛ መግለጫ ሲለ በደንብ አስቀምጠናል። በኢትዮጵያ ሕዝብ ኢትዮጵያ ሕዝብ አንድ የፌደራል መንግስት የራሱ ህጎች አሉት። የፌደራል መንግስትና ክልሎች ገናኙባቸው አግባቦች አሉት። ዞሮ ዞሮ ይሄ መዋቅር፣ ይህ ስያሜ የውስጥ ጉዳይ ነው። የዛ ሚሊሻ የዚህ ሚሊሻ ብሎ ማለት አያስገድም ነው። ለምንድን ነው ወደዚህ የተገባው? የዚህ ሚሊሻ የዛ ሚሊሻ የሚባል ነገር አለ ወይ? ነው ለኢትዮጵያ ነፃነት ሁሉ ሚሊሻ ኢትዮጵያ ሚሊሻ ነው። ይህም በዚህ ደረጃ ነው የምናየው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ነው።